ባለፈው እሁድ እንደ አውሮፓ አቆጣጠር ህዳር 12 208 ምሽት ላይ ሁለት ትውልደ ኢትዮጵያ ወጣቶች በሚኒያፖሊስ ከተማ ሚኒሶታ መኪና ውስጥ እንዳሉ በተተኮሰባቸው ጥይት መገደላቸውና ሶስተኛ ወጣት ከፍተኛ ጉዳት ደርሶበት በሆስፒታል እርዳታ እየተደረገለት መሆኑን የሚኒያፖሊስ ከተማ ፖሊስ ቃል አቀባይ ጆን ኤልደር ለሲቢኤስ ለተባለ የአሜሪካ ቴሌቪዥን ገልጠዋል። የከተማው ፖሊሶች በወቅቱ ቦታው ላይ የነበሩ ሰዎችን እያነጋገሩና ጉዳዩን እየመረመሩ ሲሆን ተጠርጣሪዎቹ ወዲያው በእግር እንደሸሹና እስካሁንም እንዳልተያዙ ተገልጧል። ፖሊስ የእነዚህን ወጣቶች ማንነት ይፋ ባያደርግም ሲሆን የከተማይቱ ነዋሪዎች ሶስቱን ወጣቶች ኦሮሞ መሆናቸውን ይናገራሉ። በትናንትናው ዕለት ፖሊስ መግለጫ ሲሰጥ በስፍራ የተገኙና የብራያን ኮይል ኮሚዩኒቲ ዳይሬክተር የሆኑት አቶ አማኖ ዶቤ እንዲህ ይላሉ ጆሌን ኩኔ ሰደን ኦሮሞ ጆሌ ወጋ ኩረሰዴት ራ ደሚ ለማ እንጫለን